SBS Radio Yeah we eat madrak አድማጮቻችን የዛሬ የውይይት መድረክ አጀንዳችን የኢትዮጵያ የወደፊት አቅጣጫ ወዴት ማምራት አለበት የሚል ነው። የውይይቱ ተካፋዮች አቶ አብርሃ በላይ የኢትዮ ሚዲያ ዋና አዘጋጅ፣ አቶ ተድላስፋው የሰብአዊ መብቶች ተከራካሪ፣ አቶ ኤልያስ ወንድሙ ፀሐይ አሳታሚ ድርጅት መስራችና ዋና ስራ አስኪያጅ እንዲሁም የዓለም አቀፍ ጥናቶች መድብል አርታይ በቅድሚያ አቶ አብርሃ በኢትዮጵያ ውስጥ የለውጥ ሂደት እየተ ተካሄደ ነው ከተጀመረ ወደ ሁለት ዓመት ተኩል ሆኗል። የለውጡም ሂደት ብዙ ፈተናዎች እንደዚሁም ደግሞ መልካም ጅማሮዎች እያሳየ ነው የሚሉ አታዮች ያሉ፣ በተቃራኒውም እንደዚሁ ያሉ ምልከታዎች ይገኛሉ። በቅድሚያ ባለፉት ሁለት ዓመት ተኩል ኢትዮጵያ ውስጥ እየተካሄዱ ያሉትን ሂደቶች በምን መልኩ ይመለከቱታል? የእርስዎ ምልከታ ምንድን ነው? የፕሮግራም ተዛባዥ አርጋ ስለጋበዝከኝ በጣም አመሰግናለሁ። ባለፉት ሁለት ተኩል አመታት በጥራት ይሄ ነው የምለው በበኩሌ እንዲህ ነው ብሎ በትክክል ለማስቀመጥ ይቸግረኛል። ምክንያቱም በጣም በተዘበራረቀ ሁኔታ ከልማታዊ ነገሮች በበለጠ አገሪቱን የሚያምሱ በተለያዩ ቦታዎች ግጭቶች የተቀሰቀሱበት ጠቅላይ ሚኒስትር አብይ አህመድ ሰላም ሳያገኝ ከፈተና ወደ ፈተና ተጠምዶ የቆየበት ጊዜ ስለነበረ በእውነት እንዲህ ነው ለማለት በጣም ያስቸግራል። ግን አሁን የተደረሰበት ምዕራፍ ህዋህት የመጨረሻው ከፖለቲካው ገጽታ በወታደራዊ ሽንፈት ከጠፋ ለሀገሪቱ አንድ ትልቅ እፎይታ ይሆናል የሚል አለኝ። ይኸው ነው። አቶ ተድላስ በርሶ በኩል ያለፉትን ሁለት አመት ተኩል ኢትዮጵያ የሀገር ውስጥ ሂደቶችን ላይ ያለው ታታያይ ምንድን ነው? ሰጥቶ አብሀ ካለው ጋር የተመሳሰለ ነው። እንደምታውቀው ይሄ ለውጥ ሲመጣ ሁለት ሁለት አመት ተኩል በፊት በተለይ ጠቅላይ ሚኒስትሩ ወደ ፈረንጅ ጋር ሲመጡ እንዴታ አድርገን እንደተቀበልን መቼም አሁን ቴፕ ሁሉ ምስክር ነው። በደስታ ነው ቶለማን ቶ ገዱ ኢትዮጵያ ወደ አንድ አቅጣጫ ትሄዳለች የሚል ግምት ነበረን። ያ ጉዳይ ወንድሜ እንዳለው በጎሳ ግጭት ብዙ ህዝብ የተፈናቀለበት እንዲሁም ከሁሉም ሀገር ሬኮርድ ሰብረን እኛም ተስፋ ቆርጠን ይሄ ለውጥ ወዴት ነው በሚሄደው የሚለው ሁሉ ተምታቶብን ነበር። ተቃውሞም እያሰማን ነበር። እኔ ባንተ ፕሮግራም ቅርቤ ይሄ ነገር አደጋ ላይ እየወደቅን ነው። በተለይ የኔ ፍርሀቴ የምንድን ነበረ? ኢትዮጵያ ጠንካራ መከላከያ ከሌላት ችግር ላይ ትወድቃለች። ነገር ግን አሁንም በኢትዮጵያ መከላከያ ተስፋ አለኝ ብዬ ባንተ ፕሮግራም መናገር ትንችለኛል አሁን በደረስንበት ሰዓት ይሄ እውነት መሆኑ በተግባር በሰሜን እዝ የኢትዮጵያ መከላከያ ዳግም የተወለደበት ጊዜ በመሆኑ አብርሃ በደረገጹ ለሚለው አፓርታይድ ስርዓት ከተወገደ የኢትዮጵያ ሕዝብ በሰላም ታርቆ እራሱን በራሱን እያስተዳደረ ተስፋ ወዳለበት ጉዞ የምንካሄድ ይመስለኛል። በዚህ ደግሞ ምክንያቱ የኢትዮጵያ መከላከያ በጎሳ ከፍሎ ወያኔ ለመበተን ያደረገው ሴራ ከሽፎ አሁን ተንቤን ያሉላ አባነጋ መኖሪያ ቦታ ላይ በየዋሻው ተቀምጦ ይታያል። ይሄ ትንግርት ነው ነው የምለው። በእኔ እድሜ ከሰጠኝ ሄጄ የማየው ቦታ ቢኖር ያ ቦታ ነው። አላውቀውም። አቶ ኤልያስስ በእርሶ ምልከታ ያለፉትን ሁለት ዓመት ተኩል በተለያየ ዘርፍ የተካሄዱ እንቅስቃሴዎች ላይ ያሉት አስተያየት ምን ይመስላል? አመሰግናለሁ። ባለፈው ሁለት ዓመት ከግማሽ የነበሩት መልካሙንም አሉታዊንም ግዝፍት ተነጋግረናል። ግን ምናልባት በማይመስል መልኩ በየመንደሩና በየክፍለ ሀገሩ ምናልባት ከትግራይ በስተቀር አብዛኛዎቹ የኢትዮጵያ ክፍለ ሀገሮች ወይም ደግሞ ክልሎች በጣም አሳዛኝ እልቂቶች የነበሩባቸው ምናልባት እንደ ሌላው ሀገር ኢትዮጵያ ብትሆን ኖሮ የእርስ በርስ ግጭት ተነስቶ ሊያጨርሰን የሚያስችሉ ዘር የተዘራበት ከእንደገና ደግሞ ታይም ቦምብ የሚሉት ነገር የተቀበረበትና የተፈነዱበት ጊዜ ነው። ጠቅላይ ሚኒስትሩ በቀደም እንደነገሩን መቶ አስራ አራት ግጭቶች ነበሩ። መቶ አስራ አራት እልቂቶች ነበሩ። ይህንን ሁሉ ያሳለፍን አይመስልም። በየቤቱ የሞተው ሰው እኛም ከሩቁ እየተመለከትን ስናዝን የነበረባቸው ብዙ ሁኔታዎች ነበሩ፣ እና ያ ሁሉ ግን እያለ ኢትዮጵያ ውስጥ ይሰሩ የነበሩት የመልካም ስራ ውጤቶች እና እንዴት ሀገሪቷ ደግሞ በትንሽ ሁለት አመት ከግማሽ ጊዜ ውስጥ ያሳየቻቸው ለውጦች፣ የተደረጉት የመሻሻያ እና የማስተካከያ ስራዎች ደግሞ ያን ያህሉ ኢምፕሬሲቭ ነበሩ። ከነዚህ ሁሉ ደግሞ አንደኛው በጣም በሚያኮራ መልኩ እንደ አዲስ የተቀናጀውና የተዘጋጀው አሁን ውጤቱንም እያየን ነው። በሚሊተሪውና በዚህ በሴኪሪቲ አፓራቶስ ውስጥ የተሰሩት ስራዎች በጣም ትልቅ ነበሩ እና በጣም ፈታኝ ጊዜ ነው። ያ ፈታኝ ጊዜ በተወሰነ መልኩ አንድ አይነት ደረጃ ላይ ደርሷል። አንድ አይነት እልቂት ላይ እየደረሰ ይመስላል። ግን ከዛ ጋር ተያይዞ ደግሞ አሁን እስካሁን ድረስ ለማየት ፈቃደኞች ያልነበር ናቸው ግን አሁን ደግሞ እየፈነዳ ያለ ሌላ ከባድ ችግር አለ እና እንደው ያለፈውን ለገም ለመገምገም ያህል ይህ የነበሩት ዘርና ሃይማኖት ተኮር የሆኑ ምናልባት ይሄኛውን እዚህ ጋር ብንቀሰቀሰው ውጤት ያመጣልናል የሚሏቸውን ስራዎች የተሰሩባቸውና በጣም የሚያሳዝን ጊዜን ያሳለፍ ነው። መልካሙ እንዳለሁ ነው። አሁንስ በፌዴራል መንግስቱ እና በህወሀት በኩል እየተካሄደ ያለው ውጊያ ጦርነት፣ ወይም ደግሞ በፌዴራል መንግስቱ አጠራር ህግ የማስከበር እርምጃ፣ ያንንስ እንዴት ይመለከቱታል? ለኢትዮጵያ የሚያስገኛቸው ምን መልካም ፋይዳዎች ይኖራሉ፣ ወይም ኢትዮጵያ ላይ ሊያስከትሉ የሚችሉ መዘዞች ምን ሊሆኑ ይችላሉ? የሚል ተስፋና ስጋት ያለት አቶ አብራ ጦርነቱ እየተካሄደ ምንጩ ምንድን ነው ካል ሀገሪቱ ስትከተለው የነበረው ይሄ የጎሳ ፌዴራሊዝም ብለው እነ መለስ መጀመሪያ የተከሉትን በዓለም የተወገዘውን፣ ደቡብ አፍሪካ ወገኖቻችን ደግሞ አፓርታይድ ብለው ለዘመናት ታግለው የጣሉትን፣ ሌሎች ሀገሮች በዘር መደራጀት ወንጀል መሆኑን በህገ መንግስታቸው አሰርጠው ግን ቲፒኤልኤፍ ከሰላሳ አመት በፊት አዲስ አበባን ሲቆጣጠር በዛን ጊዜ ደግሞ ዩጎዝላቪያ የተባለች ሀገር ስትፈራርስ የተከተለችው ደግሞ የኤትኒክ ፖለቲክስ እንደነበር የኤትኒክ የጎሳ ፌዴራሊዝም እንደነበር ሆን ብለው ያውቃሉ። ነገር ግን ቲፒኤልኤፍ የተመራው በኢትዮጵያ ጠላቶች እንደነበር ብዙ ጊዜ ለረዥም ጊዜ የመሰከርኩት ነገር ነው። ኢትዮጵያን እንደ አሲድ የሚበጣጥስ ነገር ምንድን ነው ብለው እንመልስ ዜናዊ ስብሐት ነጋ ኢንቴንሽናሊ እንደ ኦሮሚያ የመሳሰሉ ያልነበረው በኢትዮጵያ ቦዲ ፖለቲክ ውስጥ ቀርፀው ፈጥረው ሌላውን በክልል ነው አንዱን በጣም ማዳትም አንዱን ደግሞ በኢትዮጵያ በሀገር ውስጥ ሌላ የውጭ ሀገር ጃያንት ሀገር ፈጥረው ሲያጨፋጭፍን ቆይተዋል እና አሁን ይሄ ቡድኑ ቢጠፋ ሌላው ዋናው አይዲዮሎጂው እስካልተቀየረ ድረስ በሽታው ይቀጥላል ማለት ነው። በሰሜን የታየው በሽታ በሌላው የማይከሰትበት ምንም ምክንያት የለም። ምክንያቱም የዘር ፖለቲካ ዞሮ ዞሮ ያው ነው እና ይሄ ወታደራዊ ድል በቲፒልት መቀዳጀት ብቻውን እንደ መፍትሄ የሚሆን አይመስለኝም። ሰተን ብሎ የኢትዮጵያ ህዝብ አሳምነው ማንም ኢትዮጵያዊ በዜግነቱ በገዛ ሀገሩ ከየትም የትም ቦታ ሂዶ ሰርቶ ለፍቶ ጥሮ ቤተሰብ መስርቶ የመኖር መብቱ አልተረጋገጠ። ዘር እንደ ወንጀል ሆኖ ዘርን መጠየቅ ከየት ነህ የትኛው ነህ እየተባለ እንደ ኤልየን መጠየቅ በህግ ወንጀል መሆኑን መደንገግ አለበት። ያ እነ መለስ የተከሉት ኢዲኦሎጂ ይሄ አብዮታዊ ዲሞክራሲ ቅብርጥሴ የሚሉት የጎሳ ፌዴራሊዝም ጭምር ተነቅሎ ጠፍቶ ቀጣዩ ትግል ይመስለኛል። ምክንያቱም ራሱ ኢህአደግ ነው፣ የኢህአደግ ፓርቲ ነው አሁንም በስልጣን ላይ ያለው እና ምንም የራሱ ሪፎርም ቢያካሄድም በዛ የጎሳ ፖለቲካ ደግሞ በእውነት ጠቅላይ ሚኒስትር አብይ ለኢትዮጵያ አንድነት መቆማቸውን የሚያስመሰክርበት አንዱ ዋናው ፈተና ይህን የ አንድነት ጠንቅ የሆነው ኢትዮጵያ የሰላም ተምሳሌ ትሆና ለዘመናት የኖረችውን ዛሬ በቀዳሚነት ብዙ የጎሳ ግጭቶች የሚከሰቱባት ለማስረካከስ ን ብሪንክ ኦፍ ኮላፕስ ወይ ዲስኢንትግሬሽን ያለች ሀገር እንደሆነች እኛ ብቻ ሳነ ፈረንጆች መልሰው እኛን እየነገረው። ይህ እንዳይሆን ቲፒኤልኤፍ ሲጠፋ ልክ ግማሹን ጦርነት እንዳሸነፍ ቀሪውን ደግሞ ያው ቅድም እንደጠቀስኩት መላው ይቻ ሀገር ሙሉ በሙሉ ከገጠማት የባንቱስታናይዜሽን ወይ አፓርታይድ ፈተና ለመውጣት ያን በህገ መንግስት ትልቅ ፈተና ነው። ግን የግድ ለመኖር ሲባል ይቺ ሀገር እንደ ሀገር እንድትቀጥል ከተፈለገ ይሄ የጎሳ ፌዴራሊዝም መክሰም አለበት የሚል እምነት አለኝ። አመሰግናለሁ። አቶ አተድላስ የተለይ አሁን እየተካሄደ ያለው በህወሓትና በፌዴራል መንግስቱ መከላከያ ሰራዊት በኩል እየተካሄደ ያለው ግጭት ወይም የህግ ማስከበር እርምጃስ በእርሶ አተያይ ፋይዳው ምን ይሆናል? የሚያስከትላቸው መዘዞችስ ይኖራሉ የሚሏቸው ምን ይሆናሉ? ወንድም ውሀ ላይ ባለው ለመጨመር ያንን ለመድገም ላለመድገን ወያኔ የዛሬ ወር የከፈተው ጦርነት አላማው ግልጽ ነበር። ላለፉት ሁለት አመት ተኩል መቀሌ እየሰበሰበ የፌዴራሊስት ሀይሎች የሚል ፈጥሮ ነበር። ይሄንን እንደ ሼል አይነት ነገር ፈጥሮ ከመስከረም ሰላሳ በኋላ መንግስት የለም መጋቢ መንግስት በምርጫ የተመረጠ የለም ብሎ ሲነግረን ብዙዎቻችን ዝም ብሎ ወሬ ነው አለን። ቲፒኤልኤፍ ስራውን እየሰራ ነው። ይሄ መንግስት አለመኖሩን ሊያረጋግጥልን እርምጃ የወሰደው የዛሬ ወር ሰሜን ጦርን ሰብሮ መሳሪያውን ቀምቶ በጎንደር በወልዲያ እየገሰገሰ አዲስ አበባ ቦምብ ዘነበ፣ በዚያ ፈንድቶ አህዳዊ መንግስት ገልብጬልህ እውነተኛው ፌዴራል መጣ ሊል ነበረ። ይህንን መንግስት ማዕከላዊ መንግስት ነው የሚገረሰው፣ አህዳዊ ነው፣ የጥንቱን ጭቆና ሊያመጣብህ ነው እየተባለ ነው የሚነገረው። ውሸት ነው። አብርሃም እንዳለው ይሄ መንግስት አሁንም ህገ መንግስቱን ለማስከበር ነው ጦርነት እያደረገ ያለ ነገር ግን ህገ መንግስት የመቀየርን ስራ የወታደር ስራ አይደለም። እኔ ይህንን ጦርነት ትልቅ ድል ነው የምለው፣ ምንድን ነው ያ ኢትዮጵያ የሚባል አገር በማንም የጎሳ ጦር ሊፈርስ እንደማይችል ትምህርት ሰጥቷል። ኢትዮጵያ ውስጥ ኮንስቲትዩሽኑ ላይ ለመነጋገር፣ በምን አይነት ፌዴሬሽን ለመኖር የህዝብ ጉዳይ ነው፣ የፖለቲከኞች ጉዳይ ነው። ነገር ግን ኢትዮጵያዊ አብርሃ እንዳለው በማንኛውም ጫፍ ላይ ሰርቶ የመኖር መብቱን ለመጠየቅ ከጎሳ ፓርቲዎች ፈቃድ አይጠይቅም። ይሄ ነው ትልቁ ነገር። አዎ ይሄ መጨረሻው አይደለም። ነገር ግን አንድ ሀገር ስትኖረ ነው እኮ በሀገር ላይ መነጋገር የምንችለው። አሁን በኩራት የፖለቲካ ፓርቲዎች የፈለጉበት ቦታ ሄደው ላለመወዳደርና ሀሳባቸውን ለማቅረብ አሁን ድሮ ትግራይ ፓርቲ ማንም አይሄድም ነበር አሁን አረናም በለው ማንም በለው ኢዜማም ቢፈልግ እዛ ሄዶ ሀሳቡን እንዳያቀርብ የሚከለክል የሚያስፈራራ ሌላ ራሱን እንደ ነጻ መንግስት የሚቆጥር ክልል የለም። እኔ አሁን በእውነቱ ነው የምለው፣ ብዙም አይደንቀኝም የኢትዮጵያ ሕዝብ ታላቅነት ለመገንዘብ። አሁን እኔ ሌላ ነገር አይደለም ሰሞኑን ያየ ነው ነበር። ለምንድን ነው ለመሆኑ ማይካድራ ያ ሁሉ ሕዝብ ካለቀ በኋላ ጦርነቱ በትግራይ ነዋሪዎችና በአማራ በወልቃይቴ ያልሆነው? በሕዝብ መካከል ጠብ የለም። ይሄንን እንዲሆን የፈለጉ ሰዎች ሁሉ ከሽፎባቸዋል። ስለዚህ ኢትዮጵያውያን በሁሉም አገር በራሳቸው የራሳቸው ወኪሎችን የመምረጥ መብታቸውን አብይም የሚሰጣቸው አይደለም። ይሄ መብታቸው ነው። ኢትዮጵያውያን ሲታገሉለት የነበረው መብት ከንጉሱ አገዛዝ ውቀት በኋላ ይሄ ነበር። ሰዎች በሀገራቸው መሪዎቻቸውን ይምረጡ ጊዜ ሀይዝባዊ መንግስትም ብለው ያ መንፈስ አሁንም አለ። እኔ ተስፋ አለኝ። እድሉን የኢትዮጵያ ሕዝብ እንዲያገኝ አገሩ መጠበቅ አለበት። ፖለቲካው መቀጠል ይችላል። እኔ ይሄ ፌዴሬሽን ላይ ክርክር የለም። አማራ ይሄንን መሬት ወሰደ ከሌ ተቀበለው፣ ይሄ ሁሉ ጨዋታ ነው። ሰው ሰራሽ ካርታ አይደለም። ኢትዮጵያውያንን በፍቅር የሚያኖራቸው ኢትዮጵያዊ አገሩ፣ ሁሉም ቦታ ኢትዮጵያዊ መኖር ይችላል። በቋንቋው በባህሉ መዳኘት መማር መብቱ ነው። አህዳዊ የምትለው ቃል አቶ ካሳው፣ ሊሰመርበት የሚገባው አህዳዊ ኢትዮጵያ ብቻ ናት። እዚህ ላይ ሰው አይ ወንድሜ አብርሃ እንዳለው ኮንስቲቱሽኑ የመቀየሩን ጉዳይ መወያየቱ ይሄ ዳገዝ መስሎ አይታየኝም። እኔ ዋናው ሁሉን ብሄር የሚወክል ታማኝነቱ ለአገሩና ለህዝቡ የሆነ ሰራዊት በተግባር ተፈትኖ ካየን እኔ የተቀረው የፖለቲካ ግርግር በንግግር ይሆናል። ሳውዝ አፍሪካም እኮ ሀገር ሆኖ ቀጥሏል። አ ታዲያ ኢትዮጵያውያን ከጥቁርና ከነጭ የተለየ ምን የፖለቲካ ጥላቻ ኖሮ ነው ዛሬ እኔ ከትግርኛ ከሚናገረው ኦሮምኛ ከሚናገረው ሰው ጋር የምጋጭበት ምክንያት አይመስለኝም። አቶ ኤልያስ ስ አንድ ወር ያህል ጊዜ በላይ የፈጀውን ወይም በአሁንም በመቀጠል ላይ ያለውን በፌዴራል መንግስቱና በህዋት በኩል ምን አይነት አደጋ ሊደቀን ይችላል ወይም ደግሞ ምን አይነት መልካም የሆነ ፍሬ ላይመጣ ይችላል የሚል አተያይ አሎት? አሁን የተደረገ ያለው ጦርነት ሁለት እይታ አለኝ እዚህ ጦርነቱ ላይ አንደኛው የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስትም ሪፖርት የሚደረግበት መንገድ አሸነፍን ተብሎ ደረት የሚደለቅበት የሚጨፈርበት አይደለም። ጠቅላይ ሚኒስትሩም እንዳሉት ይሄ የወንድም መማቶ ውስጥን ነው። ተስማማንባቸው ነገሮች አሉ እሱም ክፋታቸው በስነ ስርዓት የገጠሙትን ጦርነት ተሸንፈው እነሱም በስነስርዓት ተይዘው በህግ ይጠየቃሉ። ከዛ በተረፈ ግን ቶሎ ተመልሰን ወደ ወገኖቻችንን የምንረጋበት የተሳሳተ ትምህርት የሰሙትን እነሱን ማስተካከል፣ የትክክለኛውን ነገር ማስተማር ያለብን ስራ እየቀጠለ ነው ያለው። ስለዚህ በዚህ የኢትዮጵያ መንግስትና የትግራይ ክልላዊ መንግስት ያለው የጦርነት ሁኔታ በእኔ በኩል አይ ቲንክ በመልካም ሁኔታ እያሄደ ነው ያለው። ጥሩ ውጤቱንም እያየ ነው ያለ ነው። ግን እኛ እንደ ኢትዮጵያውያን የዘነጋ ነው ያላየ ነው። ሌላ ትልቅ ጦርነት ተከፍቶብናል። ያ ጦርነት ደግሞ በዓለም አቀፉ የመጀመሪያ በሚዲያ ተቋሞቹ ተቀጠለ። ከዛም በኋላ በቲንክ ታንኮቹ ቀጠለ። ከዛም በኋላ ደግሞ በዓለም አቀፍ የኢኮኖሚክ ሴንተሮቹ ተቀጠለ። የነገሩን ጥልቀትና ክብደት ያሳያል። ያ ለምንድን ነው የሆነው ብለን ራሳችንን መጠየቅ አለብን። ሁለት ነገር አለ። ያ የሆነበት ምክንያት የአፍሪካ ቀንድ ላይ ያለው የዓለም ፖለቲካ ተቀይሯል። የዓለም ፖለቲካ ዛሬ ራሽያና አሜሪካ ሳይሆኑ የሚጣሉት ቻይናና አሜሪካ ነው እየተጣሉ ያሉት። ስለዚህ ያንን ለማቀጣጠልና ያንን ለማባባስ የጦር ነጋሪነትና የዛ አካባቢ ያለውን የፖለቲካ ሁኔታ ለማደናቀፍ ተጠቅመውበታል። ከነጨራሹ ማይካድራ ላይ የተገደሉትን ሰዎች እንኳን የኢትዮጵያ መንግስት እንደገደላቸው እያስመሰሉ ነው ያለው። ለምንድን ነው ብለን መጠየቅ አለብን። ስለዚህ የዚህን ጦርነት በወንድማማቾች መካከል ያለ ጦርነት ብቻ እያደረገን እንዳናየው ፈራለሁኝ። ምክንያቱም ከዛ በላይ ኮምፕሊኬትድ የሆነ የግሎባል ፖለቲካውን የሚያንጸባርቅ ስራ እየተሰራ ነው። ስለዚህ ሰፋ አድርገን ማየቱ ይጠቅማል ብዬ አስባለሁ። አቶ አብርሃ ቀደም ሲል የጎሳ ፌዴራሊዝም ለኢትዮጵያ ህልውና ስጋት እንደሆነና እንደዚሁም ለሀገር ግንባታ ዋነኛ ተግዳሮት እንደሆነ ገልጠዋል። በዛ ላይ በእጅጉ ሊተኮር ይገባል፣ ያብታ ነቅሎ መጣል ያለበት ጉዳይ ነው ብለው በብርቱ አሳስበዋል። ከዚህ በኋላ አሁን እዚህ ደረጃ ተደርሷል። ከሁለት ዓመት ተኩል ጉዞ በኋላ የኢትዮጵያን የጎሳ ፌዴራሊዝምን ከመክላቱ ባሻገር ሌላ ተጨማሪ አንገብጋቢ ጉዳዮች ምንድን ናቸው ለው አስተዳደርም ሆነ ወይም ለሚመጣው ምርጫ ለሚሰየመው መንግስት ቅድሚያ ሊሰጣቸው የሚገባ ነገሮች ምን መሆን አለባቸው ይላሉ? በተለይም አሁን ትግራይ ውስጥ የጀመረው ጉዳይ እንደዚሁ ነገሮችን ያወሳስባል። የትግራይን ሕዝብ እምነት እንደገና መላው ኢትዮጵያ ሕዝብ ጋር አዋህዶ በአንድነት እንዲጓዝ ለማድረግስ ምን አይነት ጥረቶች ሊወሰዱ ይገባል? አመሰግናለሁ። ቀደም ብለው ወንድሞች እንደጠቀሱት የትግራይ ሕዝብ ከተቀረው በተለይ ትግራይ ስም ከትግራይ ፕሮፐር ትግራይ ክፍለ ሀገር ውስጥ ነዋሪው ህዝብ ማለት ነው። ከዛ ውጭ ያለውን አይመለከትም። ግን ያ ኑሮውን ለመኖር ደፋ ቀና እያለ የሚኖረውን የትግራይ ህዝብ ላለፉት አርባ አመታት የሚያውቀው ብቸኛ ጉልበተኛ ቲፒኤልኤፍ ሆኖ ቆይቷል። ከመሀል ሀገር ወይ በፌዴራል መንግስት ምንም አይነት ጣልቃ ገብነት ሳይኖር በዚህ በትህምቅ ቁጥጥር ስር ሆኖ አይዞሌትድ እንዲሆን የተደረገ ህዝብ ነው። ባንዴራ እኳ አይታችሁ ከሆነ የነ አጼ ዮሐንስ የያዙት የናሎላ ባንዴራ አረንጓዴ፣ ቢጫ፣ ቀይ ሳይሆን መለስ ዜናዊ የሰጣ ጫና ቀይ። መጀመሪያ አዛውንቶች ሲጠይቁ ነበር፣ ይሄ ባንዴራችን አይደለም ለምን ተቀየረ ሲል አይ ባንዴራቸውማ ማንም አይነካባቸውም፣ ይሄ ግን የፓርቲ እኮ ነው የቲፒኤልኤፍ አርማ ነው እየተባለ ቀስ በቀስ ያ ሀገራችን ባንዴራችን እየከሰነ የትህነጎች ባንዴራ ደግሞ እየደመቀ መጨረሻው የቅርብ ወራት አይታችሁ ከሆነ ስታዲየም በሙሉ የእኛ ባንዴራ ጥፍቶ ትህነግ ባንዴራ የወረረበት ሁኔታ ነበረ የታየ። እንደዚህ አይነት ኤንቫይሮመንት ፌዴራል መንግስት ሽን ልዩ ትኩረት ስጥቶ ይቅርታ እዚህ ላይ ሌክቸር እያረኩ አይደለም። የትግራይ ህዝብ ኢትዮጵያዊነቱ በምንም ተአምር ሊፋቅ አይደለም ግን በሰሜን ኢትዮጵያ የተዳከመውን ኢትዮጵያዊነት መልሶ እንዲያቆጠቁት የሀገር ልጅነት እንዲያብብ የሚያደርጉ ልዩ ልዩ ፕሮግራሞች ቢነደፉ ጥሩ ይሆናል። በአይነኝ ለነገሩ ትናንት ይሁን ከትናንት ወዲያም ጠቅላይ ሚኒስትር አብይም ሲናገሩ ቀድላ ምሰጠ በጦርነት ለተጎዱት ለተፈናቀሉት ከሱዳንም ለገቡት ብዙ ብዙ መከራ ደርሶበታል። እንደምታውቁት ኢንተርኔቱም ምናምን ሁሉ ነገር ስላልነበረ ጋዜጠኞችም ገብቶ እንደ ልብ ብቻ እውነታውን ኒውስ ለማውጣት በጣም ተቸግረናል። ያን ሁሉ ተስተካክለው ወደ ልማት ፊቱን እንዲያዞር ሞር ኢትዮጵያዊነቱን ነው እንዲያቅፍ እንዲደረግ እና እምነት እንዲሰጠው ደግሞ ማለት የኢትዮጵያዊነት ዋስትና እንደሆነ ለራሱ ሲፈጠረ ኢትዮጵያዊ ነው። ወደፊት ኢትዮጵያዊ ሆኖ እንዲቀጥልና የጋራ እሴቶችን በማዳበር እንዲቀጥል እንዲደረግ የሚያበረታቱ እርምጃዎች መወሰድ አለባቸው። ባይለኝ መርግም አይሆንም ብ እንጂ፣ ቀጥሎ ከጎሳ ፌዴራሊዝም ደግሞ በየክልሉ ልዩ ኃይሎች የሚባሉትን ነገር እነሱም አብሮ ከዛ ከጎሳው ፌዴራሊዝም ጋር ቢጠፋና የአንድ ሀገር መከላከያ ኃይላችን ብቻ ኢትዮጵያን ከውጭ ጠላት የሚጠብቅ ፖሊስ ደግሞ የከተማን እንደ ሌላው ስልጡን ሀገር ማለት ነው ወደ ነበረችበት ወደ ስልጡን አገዛዝ እንድንመለስ ቢሆን ጥሩ ነው ባይ ነኝ። አመሰግናለሁ። ትኩረት የተሰጡበት በተለይም የመከላከያ ሰራዊቱ ላይ ነው። የመከላከያ ሰራዊቱ ላይ የተለያዩ አታያዮች አሉ። አወቃቀሩ ጎሳ ተኮር ስለሆነ ቀደም ሲሉ እንደነበረው የኢትዮጵያ መከላከያ ኃይል በኢትዮጵያነት ማዕከል ያደረገ ፕሮፌሽናል ሰራዊት መሆን አለበት። ቀጠርም ሰዎች በፈቃደኝነትና በብቃት ብቻ እንጂ በጎሳ ተዋጽኦ ከእንግዲህ በኋላ ያ ቦታ ሊኖረው አይገባም። ከቶሆንም አቶ አብርሃም እንዳነሱት የጎሳ ፖለቲካ ጭራሹን በህግ ሊታገድ ይገባል። የሚላለ ሰራዊቱ ላይ ምን አይነት የማሻሻያ ወይም ሪፎርም እንዲደረግ ይሻሉ? ኢትዮጵያንስ ወደፊት ለማራመድ ምን አይነት ጉዳዮች ናቸው ከመከላከያው ባሻገር ቅድሚያ ሊሰጣቸው ይገባል፣ አንገብጋቢ ናቸው የሚሏቸው ኢትዮጵያን መከላከያ ቶካሳሁን በደንብ ታውቀዋለን። በንጉሱ ጊዜ የነበረው ፕሮፌሽናል አርሚ እየተመሰከረልን በውጭ ዓለም ኮሪያ፣ ኮንጎ ብዙ ቦታ በዲሲፕሊን ፕሮፌሽናል ያን ጊዜ ታላላቅ ሰዎቻችን የምናውቃቸው ወታደራዊ ብቃታቸው ናቸው። ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ ትግራ ይሄንን አእምሯችን ውስጥ አልነበረም። አሁን ግን በሚደንቅና በሚያሳፍሩ ሁኔታ ምናልባት ይሄንን ጦርነት ኦሮሞ ጀኔራል ማታማጆሹም ስለመራው ይሄ የኦሮሞ ጦር ነው ብሎ አፋውቱ የሚናገር ትውልድ ያለበት ደረጃ አድርሰናል። ለምን አይናችንን ሚዛናችንን በጎሳ ነው የምናየው። የቀድሞውን ወታደር የደርግ ወታደር እያለ ሁላችንም ነበረው። የቀድሞ ወታደር ለኢትዮጵያ ጥሎ የሄደው ነገር ቢሆን ምንድን ነው? ዲሲፕሊን። ወታደር በጦር ሜዳ መሸነፍ አይደለም፣ ተጥሎ እንደ ቆሻሻ ጥይት ሳይተኩስ አስመራን ሳያቃጥል ትግራይን ሳያፈር አገሩን ያስረከበ የሙያተኛ ሙያተኛ ወታደር ነው። የመንግስቱ ሰው ኃይለማርያም ችግር ምንድን ነበረ? መኮንኖች በካድሬ እንዲመሩ አድርጎ ኢትዮጵያን ወታደር አጠፋ። ከዛ በተረፈ ግን የንጉስም ወታደር ባል በደርግ ጊዜም የሚለው ወታደር በወታደራዊ ሙያው እንጂ ዘሩን ቆጦ ለኢትዮጵያን ሞተ። ልንደሬ ካሳሁን እኔ ከወሎ አልፌ አላውቅም። እኔ የአሁኑን በጉግል የማየውን የኢትዮጵያን ማፕ በተለይ የትግራይን ተራራና ምን ሳይ እንባዬ ነው የመጣው። ለመሆኑ ብሎ የእኛ ሰዎች ነበረ በፈረስና በግሬዴ የተዋጉት። ለመሆኑ ያ የደርግ ወታደር የነበረ በዚህ በኩል ቅሻቢያ በዚህ በኩል በወያኔ በከራውን ሲያ የነበረው በእውነት ነው ለ ለቀድሞ ወታደር በእውነት ታላቅ ይቅርታ መጠየቅ አለብን። በሌላው ጥያቄ ስመጣ ምን ይሻለናል ብለህ ለጠየቀኝ ሩቅ መሄድ ያስፈልገ የሶማሌ ክልል ጥሩ ምሳሌያቸው። ለምን የፈረንጅ አገር ትርምስ ውስጥ ግባል? ሶማሌ ምን ሆነ? አርዲኢሌ በልዩ ጦሩ በታዘዘው መሰረት ያንን አካባቢ ህዝብ እሳት አያይዘው ሊበጠብጥ ቤተክርስቲያን አቃጠለ፣ ገደለ፣ አማራውን፣ ሌላውን እሱ የማይወዳቸውን ሰዎች ከውሱ ምን ተፈጠሩ? እንደ ሙስጤ፣ ሌሎቹም ሶማሌዎች በምዕራብ ሀገር የኖሩ ዴሞክራሲ ማለት ምን እንደሆነ የሚገባቸው ዘረኝነት ምን እንደሆነ የሚያውቁ ሰዎች ይሄ አሳፋሪ ድርጊት እንዳይቀጥል ያደረጉ እነሱ ናቸው። ከመከላገል ጋር ተባረሩ። የትግራይ ሀገራችን ውስጤ ይህን የሚያደርጓሉ። ለእኔ ቅርታ አድርግልኝና አብርሃምን ሀላፊነት ብትሰጠው ቅርታ አድርግልኝና ለዚህ ሲል አገሩ ሄዶ መፍትሄ አይፈልግም ብትለኝ አላምንም። ብዙ ትግራይ ልጆች አሉ። ለምን አንተ አትሄድም ብትለኝ የትግራይ ህዝብ እኔ አብርሃን ስለሰማኔ ቅር አይለኝም። ቋንቋውን ይናገራል ባህሉ ታዲያ ምን ልዩነት አለ? እኔ አንድ ሰው በቋንቋውና በባህሉ ከህዝቡ ጋር መገናኘቱ የሚያኮራ እንጂ የሚያሳፉ ነገር አለ ወይም አንድ ቋንቋ ብቻ መናገር አለብን ብዬ ማመሳ አይደለም። ኢትዮጵያ ውስጥ የምንሰራው ካርታ እኛ ብቻ ነን የምንለዋውጠው። አሁን መሆን ያለበት ምንድን ነው? ወደ ምርጫ እንሄዳለን ብለዋል። እኔ ለእኔ የምርጫ ሩጫው የውጭ ሰዎችን ለማስደሰት ለማጣደፍ ካሉ ምርጫ ሊደረግ ይችላል። አሁን መሆን ያለበትና መደረግ ያለበት ነገር ቢሆን ምንድነው፣ ህብረተሰቡ እንደ ድሮ ባህላዊው ህብረተሰብ፣ በትግራይም ያለው በአማራውም፣ በሁሉም ቦታ ያለው ህዝብ አይፍራ። የሀገሩን የፖለቲካ ውስጥ መሳተፍ ያለበት ህዝቡ ነው። ህዝቡ ከቀበሌ ጀምሮ በነፃ ይወያይ፣ ይነጋገር። ምንድን ነው ችግራችን? ምንድን ነው ምን ያንበጣበጠን ነገር? ነፃ ውይይት አስፈላጊ ነው። በግድ ያንን በሚዲያውም በላው በምን በለው በማድረግ ሰዎች በሀገራችን የመኖር መብታችንን መጠበቅ አለብን። የምንወክላቸውን በነፃ መምረጥ አለብን እንጂ ማንም እያስፈራራ በየጊዜው እየመጣ በየአምስት ዓመቱ ምርጫ የሚባል ጨዋታ ውስጥ አንገባም። ድጋሚም ስህተት አልኖርም። ሰብሰብ ሰብሰብ እያሉ በተቋቋም አሁን እኔ ሁሉን ነገር እናፍርስ እንጠግል ባለ ምርጫ ኮሚሽንም በለው ምን በለው እነሱንም ማነቃነቅ አለብን። ዋናው ቁም ነገር ምንድን ነው? በየዩኒቨርሲቲ በየትምህርት ቤቱ በነፃ ሰዎች ስለ ሀገራቸው ይምከሩ። ስለ ክልላቸው ብቻ አይደለም መምከር ያለባቸው። ኢትዮጵያ የምትባል አገር ከሌለች ክልል አለመኖሩ ይሰበክ፣ ይነገር፣ ውይይት ይጀመር። እኔ እርግጠኛ ነው የምልኝ የኢትዮጵያ ሕዝብ የተመቸ ሕዝብ ነው ያጣው። እባካችሁን በሰላም ሰጥታችሁኝ ሰርቼ የምኖርበት አገር ነው እያለሁ የኢትዮጵያ ሕዝብ ክፉ ሕዝብ ይሆን ኖሮ ከማይካድራ በኋላ ሩዋንዳ ኢትዮጵያ ውስጥ መደረግ ነበረበት። ተሞክሯል፣ ከሸፈ ተስፋ አለን። እኛ ማድረግ የምንችለው ምንድን ነው? የፖለቲካል ውይይቱን እንዲደፋፈር ማድረግ ነው። ምክንያቱም ቅርታ አድርግልኝና አብይ ነገ ላይኖር ይችላል። ነገ ነው የምልህ። ሊገሉት ሞክረዋል፣ ወደፊትም ይሞከራል። ኢትዮጵያ እንደማትፈርስ ግን እርግጠኛ ነኝ። የእሱ ሌጋሲ ሊሆን የሚችለው ምንድን ነው? አንድ መከላከያ እንዲኖር ሰርቷል፣ ነው የምልህ። ነገም ሄደ ከነገ ወዲያ ይሄ የኢትዮጵያን ሕልውና እስከ ጠበቀ ድረስ የፖለቲካ ውይይቱ መቀጠል ይችላል። አብቅቷል። በነጻ መወያየት ነው። ሀሳብ መፈራት የለበትም። አላግባብ የታሰሩት ሰዎችንም መልቀቅ አለበት። እኔ ከሌ ከቀሌላ አልፈልግም። ማንንም አምባገነን ከሆን እንቀበል አንችልም ነው የምልህ ይመስል ቶ ኤልያስ ቀደም ሲል አንዱ ልዩ ትኩረት ያደረጉት በእርሶ በኩል በተለይም በዚህ በዓለም አቀፉ ማህበረሰብ በኢትዮጵያ ላይ እያሳደረ ያለውን ጫና ወይም እያካሄደ ያለውን ጣልቃ ገብነት የተመለከተ ነው። ከዛ ለመውጣትና ኢትዮጵያም የውጭ ግንኙነት ፖሊሲዋን በምን መልክ መቅረጽ አለባት ይላሉ። ወደ ቻይና ማዝመም እና በዛ መልክ መሄድ ወይስ በመሀል ላይ ሆኖ በሁለቱም በኩል እንዳመጣጡ እያስተናገዱ መሄዱ ነው የሚሻለው ወይስ ሌላ ሶስተኛ የሚሉት አማራጭ ይኖራል? የወደፊትስ የሀገር ውስጥ ጉዳይ በምን መልክ ቅደም ተከተል ተሰጥቶት ለውጡ ከዳር እንዲደርስ ማድረግ ይገባል ይላሉ። እዚህ ላይ ትልቅ ነገር የሚሆነው ምንድን ነው? ከቻይናም ጋር ብንሆን፣ ከአሜሪካን ገንዝ ራሳችንን ከእናንተ ጋር ነን ብለን ወደ እነሱ ብንሄድ ምንም የሚያመጣው ለውጥ የለም። ኢትዮጵያ እንድታድግ አይፈልጉም። የኢትዮጵያ ማደግ የዛ አካባቢ መረጋጋት እነሱ እዛ ቦታ ላይ ሊኖራቸው የሚችለውን ነገር ያሳጣቸዋል። ስለዚህ አንድ ነገር በደንብ እንመልከት። ጅቡቲ ላይ አስራ ሁለት የጦር ቤዞች አሉ፣ አስራ ሁለት እዛ ላይ ቻይና ትልቁ የጦር ቤት አላት። ከዛም በኋላ ራሽያ፣ አሜሪካ፣ ሌሎቹም እዛ ቦታ ላይ ሰፍረው ይገኛሉ። ያ የሆነበት ምክንያት የቻይናው ወደ አፍሪካ የመምጣት መንገድ የሲልክ ሮድ የሚሉት በዛ በኩል ነው። ወደሚገናኘው ወደ ናይጄሪያ መሄድ የሚፈልጉ በኢትዮጵያ በኩል ነው የሚያልፉት፣ ከጅቡቲ ማለት ነው። ግን አሁን አሜሪካኖቹ አፍጋኒስታን እና ኢራቅ ላይ በጦርነት ላለፉት ሀያ አመት በነበሩበት ጊዜ ምንም አይነት ስራ አፍሪካ ውስጥ አልሰሩም። ቻይና ነች የሰራችው። ቻይና አፍሪካ ውስጥ ያሉትን እያንዳንዱን ሀገር በመንገድ ኦልሞስት አገናኝታ ልጨነስ ትንሽ ነው የሚቀራት። ያ ያ በሚያልቅበት ጊዜ ቀጥታ ከቻይና ጋር ነው የሚገናኘው። አሁን ያንን ነው ማቆም የሚፈልጉት። ያንን ለማፍሰስ ደግሞ ኢትዮጵያ ነች፣ መካከል ላይ ኮኔክተሯ ኢትዮጵያ ነች። አሁን እሱ ነው እየጎዳን ያለው። ኢትዮጵያ ከቻይና ጋር ነው በቅርበት እየሰራች ያለችው። ብዙ ኢንቨስትመንት የቻይና መንግስት ነው እያደረገ ያለው። ከአሁን በኋላ ተነሳ አሜሪካ ልምጣ ማለት አትችልም። ኃይለ ሥላሴ በአስራ ዘጠኝ ሰባ ሶስት በፈረንጆቹ የገጠማቸው ችግር እሱ ነበረ። ኢትዮጵያ ወደ ኮሚኒስቱ የወደቀችበት ምክንያት እሱ ነው። ታሪካችንን በስነ ስርዓት ካወቅ ነው ይሄንን ሁሉ ነገር ይነግረናል። የመጀመሪያው ዓለም ጦርነት ሲጀምር እንደዚሁ አይነት ችግር ነበረ። ሁለተኛው ዓለም ጦርነት ሲጀምር እንደዚሁ አይነት ችግር ነበረ። አሁን ሌላ ሶስተኛው ነገር ውስጥ እየገባን ነው ያለ ነው። ስለዚህ እንደ ኢትዮጵያዊ ማድረግ ያለብን ይሄ አሁን ሎካላይዝድ አድርገን ትግሬ፣ አማራ፣ ኦሮሞ ምናምን የምንለው ነቃቃ ጫዋታ አቁመን ሰፋ አድርገን ራሳችንን ምንድን ነው ኢትዮጵያ ላይ እየሆነ ያለው፣ ለምንድን ነው እየሆነ ያለው ብለን የሚለውን እንመልከት። አንደኛ ትልቅ ነገር እሱ ነው። እሱን መመልከት ስንጀምርና እሱን በስነ ስርዓት ማጤን ስንጀምር ከውጭ እኛ ሀገር ላይ ያሉ እጆችን ማየት እንጀምራለን። ስለዚህ ዛሬ ውጭ ሀገር ሆኖ እርስ በራሱ የሚጣላው የሚያጨበጭበው፣ በዚህ በኩል የሚያፏጨው ሁሉ የውጭ እጅ ነው ያለበት ደግሞ ሚስ ኢንፎርምድ ሆኖ ነው። ስለዚህ የራሳችንን በደንብ አድርገን ኢንፎርምድ እናድርግ። ቅድም እንዳልኩት ነው፣ የተሳሳተ ለጊዜው ሊኖር ይችላል፣ የተናደደ ሊሆን ይችላል፣ ሚስ ኢንፎርምድ የተዘረገ ሊሆን ይችላል። እሱ ሁሉ ነገር ነገና ከነገ ወዲያ በስራ የሚሻርና የሚስተካከል ነገር ነው። የግሩፕ ችግርን ወስደን የህዝብ ማድረግ የለብንም። የሕዝብ ችግር የለብንም። የግሩፕ ችግር ነው ያለብን። አንድ የትግራይ ተወላጅ ጓደኛዬ አዝኖ በተፈጠረው ነገር ስልክም ስለሌለ ከቤተሰቦቹ ሳይሰማ አዝኛለሁ ብሎ ሲነግረኝ እሱን ማስታመም፣ ማሳዘን አብሮ አለውልህ ማለት ነው እንጂ ያለብን መደንፋት የለብንም። እየሆነ ያለው ነገር የኢትዮጵያ ችግር አይደለም። የኢትዮጵያ ጠብ አይደለም። ዛሬ የምናያቸው የፈረንጅ ምሁራን እና ተሰልፈው በዛኛው ሳይድ ሆነው ኢትዮጵያን እየወቀሱ ያሉትን እያንዳንዳቸውን ስንመለከታቸው ምናልባት እኔና እናንተ ስለ ኢትዮጵያ ከምናውቀው በላይ ጥሩም መጥፎ ጎናችንንም ያውቃሉ። ኢትዮጵያ በእውነት ትልቅ ሀገር ነች። ይሄ የወንድማማቶች ጠብረው እሱ ሁሉ ይሽራል። የውጭውን ግን አንርሳ። እኔ እሱን ነው እንፍሳት ማድረግ ምፈልግ። በዛ መካከል ግን ውስጣችን ያለውን ደግሞ አለውልህ እየተባባልን ይህንን ጊዜ ወንድሞቻችን ያዘኑ ወንድሞቻችን የተጎዱም ወንድሞቻችን እንዲሽሩ እንርዳቸው፣ እናግዛቸው። አቶ አብርሃ በላይ የኢትዮ ሚዲያ ዋና አዘጋጅ፣ አቶ ተድላ አስፋው የሰብአዊ መብቶች ተሟጋች፣ አቶ ያስ ወንድሞ የፀሐይ አሳታሚ ድርጅት መስራችና ዋና ስራ አስኪያጅ እንዲሁም የዓለም አቀፍ የኢትዮጵያ ጥናቶች ጆርናል ዋና አዘጋጅ፣ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።